ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓ ም ዝግጅታችን ጀመራ። ጤና ይስጥልን እንደምናመሻቸው አድማጮቻችን። አስተናጋጆቻችሁን ሄዳኝ ፍሳዬና ጤና ይስጥልኝ። እኔም ሶሎሞን አባተ ነኝ። ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። ጽዲና አባዲ ትባላለች። ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመቃወም የፊታችን እሁድ መቀለ ላይ ለማካሄድ የታቀደ ሰልፍ ከሚያስተባብሩ ወጣቶች አንዷ ነች። አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት ካልተጠየቀ ሰልፉ አይካሄድም ብሏል። በአብይ ርዕስ ይዘነዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ክልል በሚገኙ የከፍተኛ ትምህርት ተቋማት ከተመደቡት 2600 የሚሆኑ የትግራይ ተወላጅ ተማሪዎች ሁለት ሺዎቹ ከክልሉ ውጭ በሚገኙ የከፍተኛ ትምህርት ተቋማት እንዲመደቡ መደረጉን የትግራይ ማስ ሚዲያ አገልግሎት ገልጿል። ተማሪዎቹ ወደ ሌሎች ከፍተኛ የትምህርት ተቋማት እንዲመደቡ የተደረገው የትግራይ ክልል መንግስት ባደረገው ጥረት መሰረት መሆኑን ዘገባው አክሏል። የተቀሩት ስድስት መቶ ተማሪዎችም በተመሳሳይ መልኩ በሌሎች ክልሎች እንዲመደቡ ካልተደረገ ሌሎች አማራጮች እንደሚፈለጉ ተዘግቧል። አንዱ አማራጭ በአካባቢያቸው በማታ ትምህርት ቤት እንዲቀጥሉ ጥረት እየተደረገ መሆኑን የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ገብረ መስቀል ካህሳይ መናገራቸውን የትግራይ ማስ ሚዲያ ዘገባ ጠቅሷል። ኬንያ በአስራ አምስት ሚሊዮን የአሜሪካ ዶላር ያስገነባችውን የባቡር ሀዲድ መስመር ዛሬ አስመረቀች። ገልሞ ዳዊት ከናይሮቢ ተጨማሪ አለው። የኬንያው ፕሬዝዳንት ኡሁሩ ኬንያታ ኬንያ ከቻይና በወሰደችው ብድር ያስገነባችውን የባቡር ሀዲድ ትላንት አስመርቀዋል። የባቡር መስመሩ የናይሮቢ ሞምባሳ ቀጣይ ሚዕራፍ ሲሆን ኬንያ ከቻይናው ኤግዚም ባንክ ባገኘችው ብድር ፕሮጀክቱን ገንብታለች። በምረቃው ወቅት ፕሬዚዳንት ኬንያታ የሀዲዱ ግንባታ መጠናቀቅ ለሀገሪቱ መዋለ ነዋይ መሻሻል ጉልህ ሚና አለው ብለዋል። ሌ ኦ ኮርነርስቶንስ ኬንያስ ኬንያን ወደ ብልጽግና መካከለኛ ገቢ ያላት ሀገር ለማሸጋገር የማዕዘን ደንጊያ የሆነውን ፕሮጀክት መጠናቀቅ በደስታ እናበስራለን። የተመረቀው ሁለተኛ ምዕራፍ የባቡር መስመር ዝርጋታ ከኬንያ ዋና ከተማ ናይሮቢ እስከ ናይቫሻ የሚዘልቅ ሲሆን አራት ኒውስ ጣቢያዎች አሉት። ይህ የባቡር መስመር የኬንያን ዋና ከተማ ከአገሩ ሪፍት ቫሌ ክፍለ ግዛት ጠቅላይ ጋር ለማገናኘት የታለመ ሲሆን ወደፊትም ዝርጋታው ሲጠናቀቅ ከምስራቅ አፍሪካ ሀገሮች ጋር ኬንያን ለማገናኘት የታቀደ መሆኑንም የኬንያ መንግስት አስታውቀዋል። ትላንት በፕሬዝደንት ኬንያታ የተመረቀው ፕሮጀክት 15 ቢሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን የገንዘብ አቅርቦቱን የቻይና ኤግዚም ባንክ በብድር ሸፍኖታል። አንዳንድ የሀገሪቱ ዜጎች ፕሮጀክቱ በብድር በመሠራቱ ለሀገሪቱ እድገት እምብዛም ፋይዳ አይኖረውም በማለት ይተቻሉ። ኬንያታ ግን የባቡር መስመር በተለያዩ የአገሪቱ አካባቢዎች መዘርጋት ምጣኔ ሀብት ማደግ አስተዋጽኦ አለው ሲሉ ሕዝቡ የባቡር መስመር ዝርጋታውን እንዲደግፍ ጠይቀዋል። በቅርቡ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ ኬንያ ከቻይና የምትወስደውን ብድር ብዛት እንዲታጤን ማሳሰባቸው የሚታወስ ነው። ለአሜሪካ ድምፅ ክልሙዳዊት ከናይሮቢ። የቱርክ ፕሬዚዳንት ራጅብ ታይፕ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ ግፊት ካደረጉ በኋላ የተኩስ ማቆም ስምምነት መደረሱን ፔንስ አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ የሚታወቅ ነው። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ከዋይት ሀውሱ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራያን ጋር ሆነው በቱርክ መዲና አንካራ ላይ ከሀገሪቱ መሪ ጋር ተነጋግረዋል። ፕሬዚደንት ትራምፕ በሰሜን ምስራቅ ሶሪያ የሚካሄደውን ውጊያ እኛን እኛን አይመለከተንም ባሉበት ወቅት ነው ንግግሩ የተካሄደው የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የአሜሪካ ወታደሮች ከጦር ሜዳው መውጣታቸውን በከፍተኛ ድምፅ አውግዟል። ትራምፕ ግን እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን በመታገር ረገድ ከአሜሪካ ወታደሮች ጎን ሆነው የተዋጉትን ኩርዶች እነሱም ቢሆኑ መላእክት አይደሉም ሲሉ ማጥላላታቸው ተዘግቧል። ትራምፕ ባለፈው ሳምንት ለኤርዶዋን የላኩት አጭር ደብዳቤ በኩርዶች ላይ ፍጅት ለመፈጸም ጀግንነት አይሰማው፣ ቂል አይሆኑ የሚል እንደነበርና ኤርዶዋን ደብዳቤውን በቆሻሻ ቅርጫት ላይ እንደጣሉት ተዘግቧል። ዩክሬን ፕሬዚደንት ትራምፕን በፖለቲካ ሊረዳ የሚችል ምርመራ እንድትጀምር ለማድረግ ዲፕሎማቶች ከግል ጠበቃቸው ሩዲ ጁሊያኒ ጋር እንዲሰሩ ፕሬዚደንቱ አዘዋል ሲሉ በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሰንላንድ ለተወካዮች ምክር ቤት መርማሪዎች ዛሬ ተናግረዋል። ምርመራው የሚካሄደው ፕሬዚደንት ትራምፕን ለመክሰስ የሚያበቃ ጥፋት ሰርተው እንደሆነ ለማጣራት ነው። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ፀረ ሙስና ምርመራ እንዲጀምሩ በይፋ እንደሚጀምሩ በይፋ እንዲገልጹ ፕሬዝደንት ትራምፕ መፈለጋቸውን ተንተርሶ ሩዲ ጁሊያኒ ጫና ማድረጋቸውን ሶንድላንድ በጽሑፍ ባወጡት መግለጫ አመልክተዋል። ሶንድላንድ በአውሮፓ ህብረት ከፍተኛ ዲፕሎማት ሆነው ከመሾማቸው በፊት ለትራምፕ መመረጥ በርከት ያለ ገንዘብ ሲለግሱ ቆይተዋል። ሚስተር ጁሊያኒ በተለይ ባለፈው የዩናይትድ ስቴትስ ምርጫ ስለተካሄደው የዩናይትድ ስቴትስ ምርጫ ጠይቀዋል። የዲሞክራቶች ብሔራዊ ኮሚቴ ከሦስት ዓመታት በፊት የተጠቀመበት የኮምፒውተር ሰርቨር የት እንዳለ ዩክሬን ታውቅ እንደሆነ ጁሊያን ይጠይቀዋል። ባሪስማ በተባለው የኢነርጂ ኩባንያ ላይ ምርመራ እንዲደረግ ፕሬዚደንት ትራምፕ እንደሚፈልጉ ሶንድላንድ ለመርማሪዎቹ ተናግረዋል። የቀድሞ ምክትል ፕሬዚደንት ጆ ባይደን ልጅ ሃንተር በባሪስማ ኩርድ በባሪስማ ኩባንያ ቦርድ አባል ሆነው ይሰሩ ነበር። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕን ከስልጣን እስከ ማንሳት የሚያደርስ ክስ መመስረት ይቻል እንደሆነ የጀመረውን ምርመራ ከያዙት ቁልፍ ኮሚቴዎች አንዱ የሆነውን የቁጥጥር ኮሚቴ ሲመሩ የነበሩት እውቁ የምክር ቤት አባል ኤልያ ኤሊጃ ካሚንግስ ዛሬ አርፈዋል። ካሚንግስ በ68 ዓመት ዕድሜያቸው ያረፉት ለተራዘመ ጊዜ አድሮባቸው በነበረው የጤና መታወክ ምክንያት መሆኑን ቢሯቸው ባወጣው መግለጫ አመልክተዋል። ዝርዝሩን ትዝታ በላቸው ታቀርበዋለች። ዜና እረፍቱ ቀጥሎ ይቀርባል። የሜሪላንድ እንደራሴ ኢላይጃ ካሚንግስ በጤናቸው መስተጓጎል ምክንያት ለጥቂት ጊዜ ገለል ብለው ከቆዩ በኋላ ዋሽንግተን ዲሲ ላይ ሊደረግላቸው ከታቀደው ጠለቅ ያለ ሕክምና በኋላ መስከረም ውስጥ ወደ መደበኛው የምክር ቤት ስራቸው እንደሚመለሱ የትውልድ ከተማቸው ጋዜጣ ለሆነው ቦልቲሞር ሰን ተናግረው ነበር። ከረዥም ጊዜ እንደራሴነታቸው በተጨማሪ፣ ካሚንግስ በፕሬዝደንት ትራምፕ ላይ የተከፈተውን ምርመራ ከሚያዩት የኮንግረሱ ቡድኖች ቁልፍ የሆነውን የቁጥጥርና የመንግስት ማሻሻያ ኮሚቴ በሊቀመንበርነት ሲመሩ ነበር። የትራምፕ አስተዳደር የያዛቸውን የኢሚግሬሽን ፖሊሲዎች በተለይ በዩናይትድ ስቴትስ በሜክሲኮ ድንበር ላይ እየተካሄዱ ያሉ የመንግስቱን እርምጃዎች በብርቱ በመተቸታቸው ምክንያት ፕሬዚደንት ትራምፕ በተደጋጋሚ በትዊተር ሂሶቻቸው ሲጠርቧቸው እንደነበር ተዘግቧል። ኢላጃ ከሚንግስ የተወካዮች ምክር ቤቱን የተቀላቀሉት በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ከፍተኛ ትምህርታቸውን ተከታትለዋል። ከሜሪላንድ ዩኒቨርሲቲም በህግ ተመርቀዋል። እንደራሴ ከሚንግስ በዩናይትድ ስቴትስ የሲቪል መብቶችን ለማሻሻል በብርቱ የጣሩ የመረጧቸውን ሰዎች ህይወት ለመታደግ አቅማቸውን ለማጠናከር በታማኝነት ያገለገሉ እንደራሴ እንደነበሩ የህይወት ታሪካቸው ይናገራል። ሚስተር ትራምፕ ካሚንግስን ምህረት የለሽ በጥባጭ ብለዋቸዋል። ትራምፕ በቅርቡ የተወካዮች ምክር ቤቱ አባላት የሆኑ አራት ውህዳን ሴት እንደራሴዎችን በትዊተራቸው ሲወርፉና በወንጀል ወደ ተበከሉ ከሚንግስ ለሰጧቸው ብርቱ የተቃውሞ ምላሽ ከተማቸውን ቦልቲሞርን በአይጥ የተሞላና ማንም ሰብአዊ ፍጡር ሊኖርበት የማይችል ሲሉ በመግለጽ ትራምፕ ሚስተር ከሚንግስንና የቦልቲሞር ነዋሪዎችን አስቆጥተው ነበር። ዛሬ የካሚንግስ የእረፍት ዜና ሲሰማ ፕሬዝደንቱ ያስተላለፉት መልእክት በእጅጉ የተለሳለሰ ነበር። እንዲህ አሉ ትራምፕ የእኒህ እኔ ራሴ አይቻለሁ በየአቅጣጫው በየመስኩ ያሉና ስራና ድምፃቸውን ለመተካት የማይቻል ሳይሆን ቢቀር እንኳ እጅግ የከበደ ይሆናል። በከሚንግስ ህልፈት እጅግ ማዘናቸውን ፈጥነው ከገለጹና የልብ ስብራት ነው ካሉት የዴሞክራቲክና ሪፐብሊካን ፖለቲከኞች መካከል የቀድሞ ፕሬዚደንት ባራክ፣ የህግ መወሰኛው መሪ ሚች መካነል፣ የህግ መምሪያው አፈ ጉባኤ ናንሲ ፖሎሲ፣ ወዳጅና ባልደረባቸው አደም ሺፍ ጥቂቶቹ ናቸው። የብርቱ ስራ የሥነ ምግባርና የሞራል ዋልታና ኮከብ ብለዋቸዋል። እንደ ራሴ ኢላጃ ከሚንግስን ብዙዎቹ እንግሊዝ ከአውሮፓ ህብረት ት ያለባቸው ጉዳዮች ላይ እንዲያተኩር ሲባል ፓርላማው የሀገሪቱን ከአውሮፓ ህብረት መውጣት በመጪው ቅዳሜ ማከናወን አለበት ሲሉ በትዊተር አሳስበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ጃን ክላውድ ጃንከር በበኩላቸው ዛሬ በትዊተር ባስተላለፉት መልዕክት ፍላጎት ካለ ስምምነት ይኖራል፣ ዛሬ አሸንፈናል ብለዋል። ሁለቱም ወገኖች መቆየታቸው ይታወቃል። የዜናው ሰዓት አበቃ። ሰላሳና በ15640 ኪሎ ኸርትስ በ25 ሜትር ባንድ በ11720 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ማግኘት ትችላላችሁ። እንዲሁም በአህዱ ራዲዮ 943 ላይም በቀጥታ ይተላለፋል። በኢትዮጵያ በሕገ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ሕግ ተዘጋጅቶ ረቂቁ መጠናቀቁን የፌዴራል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። በዚህኛው በንጋጋ ውስጥ ቀድሞ ከነበረው የሕግ ማዕቀፍ የተሻለ ሁኔታ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። የፌዴራል ጠቅላይ አቃቢ ሕግ የኮሚዩኒኬሽንስ ዳይሬክተር አቶ ዝናቡ ቱኑ ናቸው የሰማችኋቸው። በምሽቱ ዝርዝር ያለ ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በቀጣዩ ወይም የፊታችን እሁድ መቀሌ ከተማ ላይ የታቀደው ሰላማዊ ሰልፍ የከተማው አስተዳደር ከልክሎናል ሲሉ አዘጋጆቹ ተናግረዋል። ይህም መንግሥት የሴቶች ጥቃትን ለመከላከል ዝግጁ እንዳልሆነ ማሳያ ነው ብለዋል አዘጋጆቹ። የከተማው አስተዳደር በበኩሉ ሰላማዊ ሰልፉ እንዲካሄድ ኃላፊነት የሚወስድ ተቋም ሊኖር ይገባል ነው ያልነው እንጂ አልከለከልንም፣ ብሏል። ሙሉጌታ አጽብሃ ተጨማሪ አለው። ጽዴና አባዲ ሰላማዊ ሰልፉን ከሚያስተባብሩ አስራ ሁለቱ ወጣቶች አንዷ ናት። በክልሉ በተለያዩ አካባቢዎች በየጊዜው ጾታዊ ጥቃት በተደጋጋሚ ይፈጸማል ብላለች። ይህ ድርጊት እንዲቆምና ጥቃቱን የፈጸሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ ድምፃችንን ለማሰማት ነው ሰልፉን ያዘጋጀ ነው ብላለች። አስራ ሁለት ሰዎች ሰልፉን ለማስተባበርና ኃላፊነት ለመውሰድ ተዘጋጅተን ለመቀለ ከተማ አስተዳደር በፊርማችን አሳውቀናል ያለችው ጽዴና፣ አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት እንጂ እናንተ እንደ ግለሰብ አትችሉም ብሎ መብታችንን ከልክሎናል ብላለች። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተወሰነ አይደለም ስትል የአስተዳደሩን መልስ ትቃወማለች። ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። መንግሥትም ህዝብም ይሄንን ለመቃወም ይሁን ለማቆም ብዙ ሲሰራት ስላላየን ህዝቡንም መንግስትንም ሚዲያውንም ሁሉም ኢንቮልቭድ የሆኑ ፓርት ኦፍ ሶሳይቲ ምላሽ መስጠት አለባቸው። መቆም አለበት ይሄ ጥቃት በሚል ነው ሰልፉን ለማዘጋጀት ያሰብ ነው። ሰልፉን ከሚያስተባብሩ አንዱ ፍቅር አሸብር የተባለ ወጣት በበኩሉ መንግስት ይህን ጾታዊ ጥቃት ለመቃወም በቀጣይ እሁድ በመቀለ ከተማ የተጠራውን ሰልፍ መከልከሉ ለጥቃቱ ትኩረት እንዳልሰጠው ማሳያ ነው ብሏል። ይህን ጥቃት የመንግስት መሪዎች ሳይቀር እየፈጸሙት ነው በማለት ተናግሯል። በትግራይ ውስጥ ብዙ ኢፍትሃዊ የሆኑ ነገሮችን ይደረጋሉ። ባለስልጣኖች ስልጣኖችን ከለላ አድርገው ብዙ ነገሮችን ይጠቀማሉ። ይህን ነገር ዝም ከተባለ፣ ህጉ በትክክል ኤክሰርሳይዝ ካልተደረገ እያንዳንዱ ቤት የሚያንኳኳ ይሆናል እና ወንጀሎቹን ቅጣታቸውን እንዲያገኙ ሴቶቹን ደግሞ እንባቸውን እንዲጠበቅላቸው ከጎናቸው ሆነን እንድንሰለፍ ለማሳየት ነበር ተሰባስበን የወጣ ነው። የመቀለ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ተስፋይ ሰልፉን አልከለከልንም፣ ነገር ግን ሰላማዊ ሰልፍ ለማካሄድ የተለመደው አሰራር ህጋዊ ማህተም ያለው ድርጅት ኃላፊነት እንደሚወስድ ማሳወቅ ሲችል ነው ብለዋል። ተከልክለናል፣ የሚለውን ስህተት ነው። ይገባችኋል ወይም አይገባችሁም አልተባሉም። ስርአቱን አሟልታችሁ ኑ ነው የተባሉት። ሰልፍ እናካሄዳለን ስለ የሴቶች ጥቃትና ከሱ ጋር በሚተሳሰር ጉዳይ አሉን። እኛ ደግሞ እንድንፈቅድላችሁ ፕሮቶኮል የሚያሟላ ደብዳቤ ይዛችሁ ኑ፣ የትኛው ድርጅት እንደወከላችሁም፣ በዛ መንገድ ኑ ነው ያልናቸው እንጂ ይገባችኋል ወይም አይገባችሁም ወደሚል ጉዳይ አልገባንም። የተወሰኑ ልጆች ናቸው ተፈራርመው ተሰባስበን መጥተናል ያሉት። ሁሉም ተሰባስቦ ለመጣም ዝም ብለህ አታስተናግድም። በቃ ኃላፊነት መውሰድ ያለበት ተቋም መኖር አለበት ነው ያሉት። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተሰጠ አይደለም ብሏል። ቅሬታ አቅራቢዎችና ምን መልስ አለዎት ብለን ስንጠይቃቸው እስካሁን የተለመደውና የመጣንበት መንገድ ሕጋዊ ማህተም ባለበት ጥያቄ ለሚያቀርቡ ድርጅቶች ነው ሰልፍ የሚያካሂዱት። ከዚህ ውጭ ግን በቀጣይ ልንማርበት የሚገባ ነገር ካለ እንማርበታለን ብለዋል። ባለፈው ሳምንት በትግራይ ሰሜናዊ ምዕራብ ዞን አድዳዕሮ ከተማ አንድ የፖሊስ አባል ብዙ ሴቶች በተለያዩ ጊዜያት ደፍረዋል ተብሎ ክስ ቀርቦት፣ ነገር ግን በስድስት ሺ ብር ዋስ በመለቀቁ የከተማዋ ነዋሪዎች የተቃውሞ ሰልፍ ወጥተው ነበር። ለአሜሪካ ድምፅ ሙልጌታ ጽባሃ መቅለም አመሰግናለሁ ሙሉጌታ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል አፋምቦ ወረዳ ኦብኖ አካባቢ በቅርቡ በንጹሐን ዜጎች ላይ የደረሰውን ግድያ እናወግዛለን የሚሉ የክልሉ ነዋሪዎች ትናንትና ዛሬ የክልሉን ርዕሰ ከተማ ሰመራን ጨምሮ በብዙ ከተሞች ውስጥ ሰልፍ አካሂደዋል። መስፍን አራጌ ዝርዝሩን ይዟል። ሰልፈኞቹ ካለፈው አንድ አመት ወደ የታጠቁ ኃይሎች በንጹሐን ዜጎች ላይ የሚያደርሱት ጥቃት እየተባባሰ ቢመጣም መንግስት ተገቢውን ጥበቃ አላደረገልንም ሲሉ ይወቅሳሉ። በቅርቡም ኦብኖ አካባቢ ላይ የደረሰው አሳዛኝ ክስተት የዚሁ ውጤት እንደሆነ ይናገራሉ። የትይንተ ህዝቡ አስተባባሪ አቶ ሁሴን ኮሎይታ ዛሬ ሰላማዊ ሰልፍ እንድንወጣ ዋና ምክንያት የሆነን በተለይ ባለፉት አንድ አመታት ውስጥ ለውጡ ከመጣ በኋላ እስፔሻሊ በእኛ ክልል ላይ በኢሳ ማህበረሰብና በአፋር ህዝብ መሀል ላይ የሚፈጠሩ የተለያዩ ችግሮች ነበሩ። እነሱን አስመልክቶ ብዙ ጊዜ በተደጋጋሚ ለመንግስትም ጥያቄ አቅርበናል። ሰላማዊ ሰልፎችም ወተናል። የክልሉ መንግስትም ያውቃል የፌዴራል መንግስትም የሚያውቀው ጉዳይ ነው። ይሄ ጉዳይ ግን ተባብሶ ምንም መፍትሄ ሊያገኝ አልቻለም። አስራ አንድ ወራት በሙሉ ማለት ነው። ይባስ ብሎ ባለፈው ቅዳሜ ማታ ላይ ሰርገው በመግባት በተለያዩ ሽብሮችን በመፍጠር ህፃናት፣ ሴቶችና አዛውንቶች ላይ ለአስራ ስድስት ሰዎች ህይወት ህልፈት ምክንያት የሚሆን ጥቃት አድርሰውብናል ማለት ነው። ይህ ደግሞ የሆነው በተደራጁ ቡድኖች አማካኝነት ነው። በፌዴራሉ ሚኒስትር በኩል የተሰጠውን መግለጫ ቅሬታ አሳድሮበት ያስገድናል ብለዋል። ፋጡማ ይባላለሁ። እዚሁ ሰመራ አካባቢ ነዋሪ ዛሬ ሰልፉ ላይ የተገኘው። ይሄ ጦርነት ከጀመረ አሁን አመት ሊሞላው ነው። አሁን ነው የሚዲያ ሽፋን ያገኘው እንጂ እና አሁን አንድ አመት ሙሉ ዝም ተብለ ምንም መፍትሄ ሳይሰጠን ህፃናት እየተጨፈጨፉ ለማየት እንኳን በሚሰዱ ሁኔታ ማለት ነገር ግን ከዛሬ ድረስ ዝም ተብሎ አሁን ገና ለገና የሶማሌ መንግስት ገባ መታወቂያ ያዝን ብለን እንደዛ ስላለም ብቻ ሀሰት ነው ብሎ ያንን ወረራ ለማስተባበል ከኛ ጉዳት የበለጠ ያንን ለማስተባበል ማለት ፌዴራል መንግስት በጣም ተሰምቶናል። አሁን ለምሳሌ የጅቡቲ መንግስት ነው ሲባል፣ የጅቡቲ መንግስት ኢትዮጵያ ላይ ጦርነት እንደማያውጭ ይታወቃል። ነገር ግን ግለሰቦች፣ ቡድኖች አንድ ላይ በመሆን በመደራጀት በመደጋገፍ ይህንን ነገር እያደረጉ ይገኛሉ ማለት ነው። አብዱ ዓሊ ይባላል። ከሰማራ ባለፈው ኦብኖ በምትባል አካባቢ ላይ በአሸባሪዎች የተፈጸመ ጥቃት ነበረ። ህጻናት እና ሴቶች፣ አዛውንቶች የሞቱበት ያንን ሂደት በጣም በሚገርም ሁኔታ የሀገር መከላከያ ሰራዊት ምንም አይነት ነገር እንዳልተፈጠረ በሚዲያ በመናገሩ ያንንን ረን ነው የውጭ ሀገር ጣልቃ ገብነት እየታየ ነው። ስፔሻ ፌዴራል መንግስት የሚያውቀው ጉዳይ ስለሆነ አስቸኳይ የሆነ መፍትሄና ልባት እንዲሰጠን ነው በዚህ ጉዳይ ላይ የምፈልገው። ስፔሻ ሶስት ቀበሌዎች አሉ። በዚህ በሶስት ቀበሌዎች መሀል ላይ ማህበረሰብ የአፈር ማህበረሰብ የሚኖርበት በዛ ላይ ኢትዮጵያውያኖች በአጠቃላይ የአፈር ማህበረሰብ እንደፈለገ እንደ ልቡ መንቀሳቀስ አልቻለም። ስለዚህ መንገዱን ከጦርነት ቀጠና ውጭ አድርገው ሰላማዊ መንገድ እንዲሆን ማህበረሰቡ ለተለያዩ ቡኖች የሚፈጥሩት ችግር ስለሆነ ይህ መፍትሄ እንዲያገኝ ነው እኛ የምንፈልገው ማለት ነው። መዳረሻቸውን ወደ ሰመራ ስቴዲየም ያደረጉት ሰልፈኞች ለደ አፋሳሽ ግጭቱ በር ከፋች የሆነው የአፋር ሶማሌ የወሰን ማካለል ስራ በአጭር ጊዜ እንዲጠናቀቅ በአፋር አርብቶ አደር ላይ ከውስጥም ከውጭም በሚቃጡ የሽብር ተግባር ውስጥ የተሳተፉ አካላት ለህግ እንዲቀርቡ የሀገር መከላከያዊ ተላወጣው መግለጫ ይቅርታ እንዲጠይቅና ለክስተቱ በሚመጠን መልኩ እርምት እንዲያደርግ የሚያሳስቡ መልእክቶች ተላልፈዋል። በስቴዲየሙ ላይ የተገኙት የክልሉ ሲቪል ሰርቪስ ምክትል ቢሮ ኃላፊ አቶ ረሺድ ሳሊህ ወጣቱ አንድነቱን ጠብቆ እንዲቆይ የፌዴራሉ መንግስትም ግልጽ አቋም በመውሰድ የመፍትሄ አቅጣጫ እንዲያስቀምጥ ጠይቀዋል። የኢትዮጵያ ህዝብ በአፋር ህዝብ ላይ እየደረሰ ያለውን በደል በመረዳት ከጎኑ እንዲቆምም ጥሪ አስተላልፈዋል። በአባላ፣ በራህ፣ ኩነባ፣ መጋሌ እና ሌሎች ከተሞች ተመሳሳይ መልእክት የተስተጋቡበት ትዕይንተ ህዝብ ተካሂዷል። ይህ በእንዲህ እንዳለ የአፋር ህዝብ ፓርቲ በክልሉ ወቅታዊ ጉዳይ ለአሜሪካ ድምፅ አስተያየቱን ሰጥቷል። ከፓርቲው ሊቀመንበር ዶክተር ኩንቴ ሙሳ ጋር የአፍታ ቆይታ ነበረኝ። ይሄ ሰላም እንዴት ይምጣ? በቅድሚያ የክልሎቹ ወሰን የት ነው የሚለው ነው ትልቁ ጥያቄ። መሬት ለሁለቱም ህዝብ የሞት የመሬትና የሽረት ጉዳይ ነው። ሁለተኛ ደግሞ ይሄ የመሬቱ ሁኔታ የአሁን ያሉበት ከተማ ሁኔታ የአፋር ህዝብ በሁለት አጣብቀኝ ውስጥ ነው ያለ። በቅድሚያ በዚህ የነበረበት የአዋሽ ወንዝ ዳርቻ በመንግስት ለልማት ተብሎ ለብዙ ትላልቅ እርሻዎች ተወስደል። አካባቢ እዛ በኩል ደግሞ እየተገፋ ነው። አዋሽ አካባቢ ያለው አብዛኛውን ነዋሪ ብትጠይቀው የተወለደ ብለው ሰላም መጀመሪያ ከየት ይጀምር ቢባል መጀመሪያ የእውነቱን ይነጋገሩ። እነዚህ ሁለቱ ማህበረሰብ ማን ማንን ገፋ ቤት ማን ነበረ? በህይወት ያሉ ሰዎች አሉ፣ የመንግስት መረጃዎች አሉ በሁለቱም በኩል። ስለዚህ በዛ በኩል ከተከደና ይሄ የድንበሩ ሁኔታ ከተቋጨ፣ እኔ በአፋርና በሂሳ መካከል እንዳው የማያልቅ የማይቆም ጦርነት ይኖራል ብዬ አላውቅም። አካባቢው ከሀገር አልፎ ለአፍሪካ ቀንድ ሰላም ከሚጫወተው ቁልፍ ሚና አንጻር ተገቢው ትኩረት ሊያገኝ እንደሚገባም ያስገነዝባሉ። አሁን የሚያጋድላቸው የፖለቲካ አጀንዳ ነው። በሱማሌና በአፋር መካከል ደግሞ ሰላም ካልመጣ፣ የኢትዮጵያ ሰላም የሚባል ነገር አይኖ ምክንያቱም የአካባቢ ከሀገር አልፎ ድንበር ተሻጋሪ ህዝብ ነው። በሶማሌም አለ፣ በጅቡቲም አለ፣ በኤርትራ አለ፣ በኬንያ አለ። ስለዚህ የቀጠናውን ሰላም መረበሽ የሚችል ነው እና አንደኛው ችግር ብዙ ተዋናኞች ያሉበት ነገር ነው ይሄ። ተዋናኞቹ ብዙ ስለሆኑ እኛ የምንለው ጦርነት አያዋጣም ህዝቡ ሳይሆን ሌላ የፖለቲካ አጀንዳ የሚያራምዱ አካላት ስላሉ ነው ብለን ነው የምንገምተው። የኢኮኖሚ ጥያቄዎችን መመለስና የህግ ተጠያቂነትን ማስፈን ሌላው ትኩረት የሚያሻው ግባር እንደሆነ አስገንዝበዋል። ያ አካባቢ አብዛኛው በጣም ድሃ ህዝብ ስለሆነ መሰረተ ልማት ይስፋፋ። እነዚህ ሁለት ክልሎች እኮ ከተባበሩ ብዙ ነገር የአፍሪካን ቀንድን መቀየር የሚችሉ መሰረተ ልማት የጋራ ፕሮጀክቶች እዛ አካባቢ ቢደረግ፣ ሁለተኛ ደግሞ እስካሁን ድረስ በሚደረጉ የሰብአዊ መብት ጥሰቶች ለዚህ ጉዳይ ተጠያቂ የሚሆን ሰው አለመገኘቱ ነው። ተጠያቂነት ይኑር። በተመሳሳይ ሁኔታ የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ዛሬ ያወጣውን ያቋም መግለጫ ለአሜሪካ ድምጽ ሬዲዮ በግልባጫ አስታውቋል። በዚህ አድባሬ የተጠነሰሰውን ታላ ታላቋን ሶማሊያ የመመስረት ህልም እውን ለማድረግ ተደጋጋሚ ጥቃት በአካባቢው ንጹሃን ላይ እየደረሰ ነው ያለው መግለጫው። ድርጊቱን አውግዞ መንግስት የአካባቢውን ጸጥታ የማረጋጋት ኃላፊነቱን እንዲወጣ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። ለቀሪው የስርጭታችን ክፍለ ጊዜ ቆንጅት ታየ አብራን ታመሻለች። እንደምን አመሻችሁ። ወደ ምሽቱ ቀጣይ ዘገባዎች ይሆናል የምናልፈው። በቅድሚያ እንደምናመሻችሁ አድማጮች፣ የደቡብ ኢትዮጵያ ክልል ምክር ቤት አባላት በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግሥት ምላሽ መስጠት አልቻለም ሲሉ ቅሬታ አሰምተዋል። የክልሉ ምክትል ፕሬዚደንት አቶ ርስቱ ይርዳው በሰጡት ቃል ራስን በራስ ካላስተዳደርኩ በሚል ሰበብ የሚነሱ የመዋቅር ጥያቄዎች የክልሉን ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ረብ የለም ብለዋል። ከትናንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ ውሏል። ዘጋቢያችን ዮናታን ዘብድዮስ ዝርዝሩን ይዟል። በደቡብ ክልል በ2011 ዓ ም ከ11 በላይ ዞኖች በክልል ለመደራጀት በርካቶችም በዞን መዋቅርና አንዳንዶች ደግሞ በወረዳና በልዩ ወረዳነት ለመተዳደር ለክልሉ ምክር ቤት ጥያቄ አቅርበዋል። ይህ ስሜትም ሰሞኑን የተካሄደ ባለው ጉባኤም በስፋት ተንጸባርቋል። የክልሉ ምክር ቤት የህዝብ እንደራሴዎች በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታቸውን አሰምቷል። መንግስት ለሚነሱ ጥያቄዎች ምላሽ መስጠት አለመቻሉ ለሰላም ጦት ምክንያት የሆነ ናቸው ሲሉም ተናግሯል። የክልሉ ምክትል ርዕሰ መስተዳደር አቶ ሬስቱ ዮርዳን ምላሽ ሲሰጡ ራስን በራስ ካላስተዳድርኩ በሚል ሰው የሚነሱ የመዋቅር ጥያቄዎች የክልሉን ህዝብ ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ምንም ረብ የለም ብሏል። መዋቅር ሲመጣ ጥቂቶች ወንበር ይሞቀናል እንጂ ህዝብ እውነቱ ለመናገር ህዝብ የሚያገኘው ቤሳ ቤስቴ የለም። በጥያቄው እንጠቀማለን ብለው የሚያስቡ የመንግስት ስራ ኃላፊዎች፣ ግለሰቦችና ባለሀብቶች የሚያሰሩት ስራ ነው። የህዝብ ጥያቄ ውሃና መንገድ ነው ብሏል ትክክለኛ ጥያቄ ልጆቹን ማስተማር ነው። ህይወቱ ማሻሻል ነው። እየሆነ ያለው የመዋቅር ጥያቄ ካልተመለሰልን ሞተን እንገኛለን አስተሳሰብ ፕሮፓጌት ይደረጋል። በዚህ ምክንያት የዜጎቻችን ህይወት አጥተናል፣ ንብረት ወድመዋል፣ ክልላችን ኪዮስ ውስጥ ገብተዋል። የተፈቀደላቸውም አዳዲስ መዋቅሮች መቋቋም አልቻሉም ብሏል። ምክትል ርዕሰ መስተዳድሩ ሀያ ስድስት ቢሊዮን ብር ፕሮጀክቶች እንዲካሄዱ በሁለት ሺህ አስራ አንድ ቀረበ ለፋይናንስ ቢሮ ሁሉም ሴክተር እዚህ ዞን ላይ እዚህ ወረዳ ላይ የውሃ ችግር አለ። የመንገድ ችግር አለ። የጤና ችግር አለ። የቴክኒክና ሙያ ችግር አለ። ሁሉም ሴክተር የህዝቡን ችግር አድሬስ ለማድረግ ሀያ ስድስት ቢሊዮን ብር በጀት ጠየቀ። እኛ መመደብ የቻልነው ነው ግን አራት። ሁሉም ወረዳ የበጀት ችግር አለብኝ ይላል። ደሞዝ ችግር አለብኝ ይላል። አዲስ የተቋቋሙ ዞኖች፣ ወረዳዎች መቋቋም አልቻሉም። ወረዳ ባደራጀን ቁጥር በአምስት መቶ ስድስት መቶ በላይ የሚሆኑ ሰዎች ይቀጠራሉ። ቢሮ ቁጭ ይላሉ። ደሞዝ ይበላሉ። አስተማሪ ግን የለም። ልጆቻችን የሚያስተምራቸው አጥተዋል። ስታነሱት እንደነበረው የትምህርት ጥራቱ ወድቋል። ለአስተማሪዎች ስልጠና የሚሰጥ የለም። ለትምህርት ቤቶች ብሎክ ጋራንት የሚሰጥ የለም። ትምህርት ቤቶች አካባቢ የዕለት ጉርስ መብላት ያልቻሉ፣ መቅመስ ያልቻሉ የትምህርት ቤት ምገባ ማካሄድ አልተቻለም። ቀልባችን መሰብሰብ ያለብን ይመስለኛል። ስለዚህ የመንግስትን የመምራት ኃላፊነት መደማመጥ ከሌለ ኪዮስ ነው የሚፈጠር። ይህንን ተከትሎ የተስፋፋው ስርዓት አልበኝነት አላስፈላጊ ዋጋ አስከፍሎናል፣ ያሉት ምክትል ርዕሰ መስተዳድሩ መነጋገርና መወያየት ለሁሉም ይበጃል፣ በሰከነ ልቦና እናስተውልም ብሏል። ምንም አይነት ጥያቄ ይኑር እንዴት ቢሆን ይሻላል? ምን አይነት ለህዝብ ምን አይነት ጥቅም ያመጣል? እንዴት እናደርገው ብሎ መናበብ ነው የሚያስፈልገው። እስቲ ረጋንበል፣ እንደማመጥ፣ እንስከን። ስለዚህ ሰክነን አየት አድርገነው ምን እየሆንን ነው? እውነት ይጠቅማል ወይ? እውነት የህዝባችን ህይወት ይለውጣል ወይ? ደቡብ ክልል ጉባኤ ለመጥራት ስጋት ሆነ። ለምን ጉባኤ ብንጠራ፣ ይኸው ዛሬ እንደተነጋገርነው ስለ መንገዳችን፣ ስለ ውሃችን፣ ስለ ልማታችን ነው የምንነጋገረው። ስጋት ሆነ። የክልል አመራር በየዞኑ ሄዶ ለመደገፍ ስጋት ሆነ። ባለሙያ ሄዶ ለመደገፍ ስጋት ሆነ። አንድ ቦታ ሄጄ ቦታውን ማንሳት አልፈልግም መንገዱንም አንሰራው ነበረ ጸጥታ አለ ወይ ተባለ ፌዴራሎች መንገድ ለመስራት ስጋት ሆነ እኛው ነው ን ራሳችንን እያጠፋን ያለን ስለዚህ የሰላሙ ጉዳይ ይብቃል እንለው ይገባል አርሶ አደሩ ከስራው ተነቅሎ እኮ ሲመላለስ ነው የሚውለው መንግስት ተቋማት ውስጥ አስተዳደር እኔ ጋር የሚመጣው ማአት ነው ብሔረሰብ መሆን አብሮ እንዳንኖር የሚከለክል ነገር የለ አለም ወደ አንድ እንቀራረብ ሲል እኛ ደግሞ ወደ ልዩነት እንምጣ እያለ ወደ መበታተን መንገድ እንሄድ እያለን ስለዚህ የክልሉ መንግስት ጋር ተናበን እንስራ። የሚጠቅመውን መንገድ በጋራ ቁጭ ብለን እንምከር። የሚደበቅ ነገር የለውም። ከልካይም ሰጪም የለም። ከዚህ ጋር በተያያዘ በክልሉ የተፈጠረው ሁከትና አለመረጋጋት፣ ሀገርን የመምራት ተልእኮ የነበረው ክልል ራሱን ችሎ መቆም አቅቶት እየተንገዳገደ ይገኛልም ነው ያሉትም በክልሉ የሚነሱ ጥያቄዎችን ለመመለስ እንዲያመች የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሄደን በምሁራን ጥናት ማሰራቱ የሚታወስ ሲሆን አብሮ መቀጠል፣ ቢያንስ ክልሉን በአራት አዳዲስ ክልሎች ማዋቅርና ካለው ሀገራዊ ሁኔታ አንጻር ጉዳዩን ማቆየት የሚሉ ሶስት የተለያዩ ችን ጥናቱ አመልክቶም ነበር። የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው በክልሉ አሉ ያሉትን የአስተዳደር ችግሮችን ለማረም የክልሉ መንግስት ጥረት እያደረገ መሆኑን ተናግረው የክልሉ ህዝብና የምክር ቤት አባላት ከጎናችን ቆሙ ሲሉም ተማጽኗል። ከትናንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ የዋለ ሲሆን ነገ የተለያዩ ውሳኔዎችን በማሳለፍ ይጠናቀቃል ተብሎ ይጠበቃል። ለአሜሪካን ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስን ኃይሎች ከሰሜን ምስራቅ ሶሪያ እንዲወጡ ፕሬዚደንት ዶናልድ ትራምፕ የወሰዱት ውሳኔ ከትናንት በስቲያ ረቡዕ፣ በዩናይትድ ስቴትስ የተወካዮች ምክር ቤት የሁለቱም ፓርቲዎች አባላት ዘንድ በብርቱ ተወግዟል። የአሜሪካውያኑን ወታደሮች መውጣት ተከትሎ ቱርክ ዩናይትድ ስቴትስ በአካባቢው ከእስላማዊ መንግስት አሸባሪዎች ጋር ስትዋጋ ቁልፍ አጋሮቿ በነበሩት የሶሪያ ኩርዶች ላይ ወዲያውኑ ጥቃት ከፍታለች። የፕሬዚደንቱን እርምጃ የሚያወግዘውን ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት አባል አባላት ድምፅ ደግፈውታል። ቱርክ ሰሜን ሶሪያ ውስጥ ድንበር ዘልቃ የምታካሄደውን ጦርነት እንድታቆም እየጠየቁ ነው እየጠየቅኩ ነው ብለዋል። ዝላቲ ሳሆት ኮክ ያጠናቀረችው ዘገባ አለ ቆንጅታዬ ታቀርበዋለች። ሚስተር ትራምፕ ትናንት ረቡዕ ለጋዜጠኞች በሰጡት ቃል ወታደሮቻችንን እንዲመለሱ ያደረግኩበት ምክንያት በምረጡኝ ዘመዋል ኢትስ ታይም ቱ ብሪንግ አወር ሶልጀርስ ባክ ሆም ዛትስ ዘ ዌይ ኢት ኢዝ ወታደሮቻችን መመለስ አለባቸው። በቃ ያ መሆን ያለበት ነገር ነው። እኛ አንድም ወታደር አልቆሰለብንም፣ አልተጎዳብንም። ምክንያቱም ፕሬዚደንቱ እኔ ፕሬዚደንቱ እኔ ነኛ እኛ ኮነን አዛዦቹ ያንን ጣይብ ኤርዶዋን ጋር በቴሌፎን ሲነጋገሩ ቱርክ ሰሜን ሶሪያን እንድትወር ይሁንታ የሰጡ እርስዎ ኖት የሚሉትን ወንጀላዎች ግን ፕሬዚደንቱ አይቀበሉም ከተነጋገርን በኋላ ወዲያውኑ በጣም ጠንካራ ደብዳቤ ነው የጻፍኩት። ፈጽሞ ይሁን ቀጥሎ የተባሉት ነገር የለም። ይህ በዚህ እንዳለ በምክትል ፕሬዚደንት ማይክ ፔንስ የተመሩ ልኡካን የቱርክ ፕሬዚደንት ኤርዶዋንን ሰሜን ሶሪያ ውስጥ ተኩስ አቁም ስምምነት እንዲያደርጉ ለማግባባት፣ አለዚያ ደግሞ ዩናይትድ ስቴትስ ብርቱ ማዕቀብ እንደምትጥል ሊያስጠነቅቁ ወደ አንካራ ተጉዘዋል። የቱርኩ ፕሬዚደንት ጣይብ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ ማይክ ፔንስ ዛሬ ግፊት ካደረጉ በኋላ በደረሰን ዜና መሰረት የተኩስ ማቆም ስምምነት መደረጉን ፔንስ ራሳቸው አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጥር ግንባሩ እንዲወጡ ካዘዙ በኋላ መሆኑ ይታወቃል። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፓምፔዮና ከዋይት ሀውስ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራን ተወያዩት። ይሁን እንጂ ማዕቀብ እንጥላለን የሚለው ማስፈራሪያ በቱርክ የሚደገፉት ኃይሎች የያዙትን ደም መፋሰስ ማስቆም ማስቻሉን የዩናይትድ ስቴትስ ምክር ቤት አባላት ይጠራጠራሉ። የትራምፕ ደጋፊው ሪፐብሊካን ሴኔተር ሊንዚ ግራም የዩናይትድ ስቴትስ ወታደሮች ሲወጡ በተፈጠረው ክፍተት የዩናይትድ ስቴትስ ጠላቶች ዘው ብለው ገቡበት ብለዋል። ሩሲያና ኢራን ወዳጆቻችን አይደሉም። የአሜሪካን ጥቅሞች አያስከብሩም። ለኛ ወዳጆቻችን ኩርዶች ናቸው። እነርሱን ነው ጥለናቸው የወጣ ነው። ትናንት የዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝደንት ትረምፕን እርምጃ የሚያወግዘውን ውሳኔ 354 ድጋፍ፣ 60 ተቃውሞ በሆነ ከፍተኛ የድጋፍ ድምፅ አሳልፎታል። ከድምፅ አሰጣጡ በኋላ ሚስተር ትረምፕ በዋይት ሀውስ የሁለቱም ፓርቲዎች ተወካዮች አነጋግረው ነበር። ይሁን እንጂ ዲሞክራቶቹ ስብሰባውን ጥለው ወጥተዋል። ብዙዎች እንደሚናገሩት ዲሞክራቶቹ የወጡት ፕሬዚደንቱ ዋና ዋን ዲሞክራት አፈጉባኤ ናንሲ ፔሎሲን እጅግ የወረደች ፖለቲከኛ ካሏቸው በኋላ ነው። ናንሲ ፖሎሲ ግን ፕሬዝደንቱን የተሰጠው ድምፅ ስላስደነገጣቸው ሳይሆን አይቀርም ብለዋል። እንደሚመስለኝ ምክንያቱ የተሰጠው ድምፅ ብዛት ነው። ከሪፐብሊካኖቹ መካከል ሁለት ሶስተኛው ፕሬዝደንቱ ያደረጉትን ተቃውመው ድምፅ ሰጥተዋል። ምናልባት ያ ይሆናል። ምክንያቱም በጣም አንቀጥቅጧቸው ነበር። በዚያ ምክንያት ነው ስብሰባውን መቀጠል ያልቻል ነው ያለውን እውነታ ገና ማወቃቸው ነበር። ሪፐብሊካን የምክር ቤት አባላት ደግሞ ፔሎሲን ስብሰባውን ጥለው መውጣት አልነበረባቸውም በማለት ወቅሰዋል። የተወካዮች ምክር ቤት ዳጣን ሪፐብሊካን መሪ ኬቪን መካርቲ አንዱ ናቸው። በቀውስ ወቅት መሪዎች የተባለውን ነገር ቢወዱትም ባይወዱትም መቆየት አለባቸው። ቆይተው ለችግሩ መፍትሄ ለማግኘት መስራት ነው ያለባቸው። የሆነ ሆኖ የህዝብ እንደራሴዎች ፕሬዚደንቱ ውሳኔያቸውን እንዲቀለብሱ እያሳሰቡ ቢሆንም ሶሪያ መሬቱ ላይ ያለው ሁኔታ ግን ተቀያይሯል። የሶሪያ መንግስት ኃይሎች ከኩርዶቹና ከሌሎችም ታጣቂ ሚሊሻዎች ጎን ተሰልፈው ከቱርክ በኩል እየገፋ ያለውን አጥቂ ጦር ለመመከት እየተዋጉ ናቸው። ማክሰኞ ዕለት ማንቢጅ የምትባለው ከተማ የገባው የቱርክ ኃይል ትናንት ማታ ስትራቴጂያዋን ኮባኒ ከተማን ተቆጣጥሯል። ሩሲያ በበኩሏ በቱርክና በሞስኮ በሚደገፉት የሶሪያ ኃይሎች መካከል ውጊያ እንዳይቀሰቀስ በቁርጠኝነት እከላከላለሁ ስትል አስታውቃለች። ግናለሁ፣ ቆንጂት ስለ ዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን ከምሽቱ ሶስት ሰዓት ከ38 ደቂቃ ሆኗል። አዲስ አበባ ላይ በ19 ና በ25 ሜትር ባንድ አጭር ሞገድ ነው ዝግጅታችን እየተከታተላችሁ ያላችሁት። በናይል ሳትም ቪኦኤ 24 ላይ እንገኛለን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገኙን ትችላላችሁ። በተጨማሪም በአህዱ ራዲዮ ዘጠና አራት ነጥብ ሦስት ላይ በቀጥታ እንገኛለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምኦቢአይ ብላችሁ በእጅ ስልኮቻችሁ ልታገኙን ትችላላችሁ። ወይም ከአፕ ስቶርና ከፕሌይ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጠይቁ አፓችንን ጭናችሁ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። ከዚህ ከመደበኛው ስርጭታችን በተጨማሪ በ49 ሜትር ባንድ አጭር ሞገድም ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፍላችሁን ጋቢና ስርጭታችንን እንድታደምጡ እንጋብዛለን። የምሽቱ ስርጭት የአየር ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻን አልሳንቶስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው። ለምሽቱ ሶሎሞን አባተና ቆንጂ ይታየናል። አሁን ወደ ተከታዩ ቅንብር ነው የምናልፈው። በኢትዮጵያ በህገወጥ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽንስ ዲሬክተር አቶ ዝናቦቱን ቱኑን አነጋግራ ተከታዩን ዘገባ አሰናድታለች። የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ በህገ ወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል። የውጭ ሀገር የስራ ስምሪትን ጋር ተያይዞ ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የት ማዕቀፍ የተሻለ ሁኔታ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው የተባለው እየፀደቀ አይደለም። ሰው ሰጥቶ አይቶ መጨረሻ ስስር ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። እንደ ጊዜው ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የስርዓትን የገንዘብ ቅጣትን ንጭምር ያዘበት ሁኔታ አለ። አቶ ዝናቡ የቅጣት መጠኑን ማጠናከር እና የህግ ቅፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህገ ወጥ ሰዎችን ለመቅጣት ነው ብለዋል። ዋነኛው ምክንያት ከቅርብ ጊዜ ወደ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎችና በህገወጥ የድንበር አሻጋሮች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግልት፣ ለስቃይ፣ አልፎ ተርፎም ደግሞ ለሞት ለበርካቶቹ ሕይወት መጥፋት ሥነ ልቦና ችግርም ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተዳረጉ ያሉበት ሁኔታ ነው አለው። ይሄ የህገወጥ ጉዞ በተለይ ድንበር የመሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መቅታት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ በየጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ እንዱ ምክንያት ያደርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በጠላሎችና ሕገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ ጠንከር ያለ አስተማሪ የሆነው የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት ድፍረት በቀላሉ እንወጣለን የሚል ሻጊዎቹን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው አለ። ስለዚህ ይህን መከላከል ይጠይቃል ነው። አቶ ዝናቡ፣ እንግዲህ እነዚህ በህገወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም። ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል፣ ይሻገራል እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛልና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር አንዱ እንደተባለው ህገወጥ ዟዟሮች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም፣ ሶ ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሮቹ ሀገራችን መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናሌ ደግሞ ከሀገር ውጭ በድንበር ተሻግሮ የሚንቀሳቀስ አይነት ሰንሰለት አለን። ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን ሊሆነ አይችልም መታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ ያሉበት ሁኔታ ነው ያለ በርካቶችም ተፈጥሯል ተብሎ የሚወሰድ አለን። እሱ ነው አንዱ። ተሸጋጋሪም ስለሆነ እነዚህ ጉዳዮች ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ሕጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከእሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኝ ለማህበረ ጉዳይ አካባቢ የተሰራለው ትልቅ ስራዎች አሉ። ሰው እነዚህ እነዚህ ጉዳዮች ወንጀሉን የመቀነስ በሌላ በኩል ደግሞ ቅድም ባልኩት የጎረቤት ሀገራቶች በጋራ በሚኖሩን የጋራ ስምምነቶች ደግሞ የሚጠረጠሩ አካላትን ለተገቢ ሕግ እንዲቀርብ የማድረግ ስራዎች በጋራ መስራት ይጠይቃልና እሱን ተቀናጅቶ መስራት ስራዎች ላይ ያለንበት ሁኔታ ነው። እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለመሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ። እውነት ነው ትልቁ ነገር ህጉ መውጣት ብቻ አይደለም፣ እነዚህን ችግሮችን ሊገታ የሚችለው። በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የምኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህግ በሚፈቅዱ አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን አመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ተያይዞ የአስፈጻሚዎችን አቅም መገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪን አድርጎ የመስራት ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረክ አሉ። በዚህም በነዚህ አይነት ንቅናቄ መድረኮች በሀገራችን የሚጀምራቸው ንቅናቄ መድረኮች አሉ። በእነዚህ አይነት መድረኮች ተጠናክሮ የመውጣትና የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጡ ስልጠናዎች ይኖራል ተብሎ ይጠበቃል። ሰው በሱ ላይ አብረን የምንሰራ ጉዳይ ነው። ሰው ለመለወጥ የሚያስችል አቅም አለን። ለመለወጥ የሚያስችል በጣም ለመሆነች ጠንካራ የሆነች ሀገር አለችን። ሰው በዚህ ሀገር ላይ መክበር ይቻላል መስራት ይቻላል ለሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ ዕድል ፈጠራዎች ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ። እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። የህግ መውጣቱ ብቻውን ችግሮቹን ይቀርፋል ተብሎ መወሰድ አይደለም። በህብረተሰብ ዘንድ በአስፈጻሚ በኩልም ራሱ በወጣቶችም ላይ መሰራት የሚገባ ግንዛቤ የማስጨበጫ ስራዎች ላይ ትኩረት ተደርጎ የሚሰራበት ሁኔታ ነው ልኖር ይገባል ልምል ለሀሳብ ያለን። በጣም አመሰግናለሁኝ። የፌዴራል ጠቅላይ ዐቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ አመሰግናለሁ ጽዮንን። ወደ ተከታዩ ርዕስ እናልፋለን። ዲስታንት ሪሌቲቭስ የሚባል ሰሜን አሜሪካ ውስጥ የሚገኝ የግብረ ሰናይ ድርጅት አዳማ ለሚገኘው ፈለገ አረጋውያን በጎ አድራጎት ድርጅት የቁሳቁስ ድጋፍ አድርጓል። የአዳማ ከተማ አስተዳደርም ዲስታንት ሬላቲቭስ ለሰጠው ድጋፍ አመስግኖ ከድርጅቱ ጎን እንደሚሆን ቃል ገብቷል። ሙክታር ጀማል ተጨማሪ አለው። ዲስታንት ሬላቲቭስ ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማኅበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው ዲስታንት ሪሌቲቭስ እንደ ስሙ በርቀት ያሉ ወዳጆቹንና ዘመዶቹን ለመርዳት አልሞ የተቋቋመ መሆኑንም ከማኅበሩ መሥራቾች አንዱ የሆነው ወጣት አደም አባቢያ ለአሜሪካ ድምፅ ገልጿል። ወጣት አደም አባቢያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለ መነሻችን ማሰብ በጣም ያማል ይላል ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ ዓላማ ሰንቀው እንደተነሱ ለአሜሪካ ድምፅ ተናግሯል። ወደ ወስት አፍሪካ ሰጥተናል፣ ጋና፣ ናይጄሪያ እና ጀሜካ ሰጥተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አደርገናል። እኛ ምንድነው የሚሰማን? ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቨን ውጭ ሀገር ብንኖር ሩታችን እዚህ ነው እና ስፖርት ማድረግ አስፈላጊ ነው። በእኛ ሀሳብ እና ስፖርት ለማድረግ በጣም ትልቅ ነገር ነው እና ለእኛ በጣም ደስታ ደስ ሆነናል። ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው ዲስታንት ሬሌቲቭስ ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ አረጋውያንና ተማሪዎችን ለሚረዳ ማኅበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለጋ የአረጋውያን መርጃ ማኅበር ጧሪና ደጋፊ ያጡ አረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ ዲስታንት ሪሌቲቭስን በመወከል ለፈለጋ የአረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትን በተመለከተ ለአሜሪካ ድምፅ ተናግረዋል። እንግዲህ በርካታ የሕክምና እቃዎች ጤናን አስመልክቶ ሊጠቅማቸው ይችላል የተባሉትን እቃዎች ማሰባሰብ፣ በአብዛኛው ከሕክምና ጋር የተያዙ ናቸው። አረጋውኖችን አስመልክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ እርሳስ፣ እንደ እስክሪፕቶ፣ እንደ ባክፓክ እና እንደ ኮምፖዚሽን መጽሐፍቶች ተለቀውላቸዋል። በገንዘብ ቢቀመጥ በትንሹ ከአምስት መቶ ሺህ ብር አንስም በኢትዮጵያ ፈለገ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምፅ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለገ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል። ሲጀመር በሩ ሲከፈት የገባሁ ነው እኔ መጀመሪያ ሶስት ዓመቴ አራተኛዬን እያስኩ ነው። አሁን በበሽታም ቢሆን ሐኪም ቤት በረሃብም ቢሆን ሰዓት ጠብቀው ጠዋት ቁርስ፣ ሰዓት ምሳ፣ እራት ልብሳችን፣ ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም የማይጎደለብን ነገር የለም። እስካሁን ፈለገ አረጋውያን የአዛውንቶች መርጃ ማዕከል ከአረጋውያኑ በተጨማሪ ልጆቻቸው በአቅም ማነስ ከትምህርት ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል። እርሳስ፣ ደብተር ሁልጊዜ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንደ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኛው። እግዚአብሔር እንደውም እነሱ ትምህርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክሎቻለን ግድ የለውትም ትምህርታቸው ብቻ ይሁን ብለው ይኸው አሁን አንዷ አስረኛ ክፍል አልፋ አስራ አንደኛ ነጥብ ሶስት አምጥታ፣ ትንሽ የአንደኛዋ አጠር የምትለዋ አንደኛዋ ዘጠነኛ ክፍል ነች። በአዳማ ከተማ ሰፊ ቁጥር ያላቸው አጋዥና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለጋ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፍም ገልጸዋል። ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆምቶሆም አሉ። በዚህ በተከራየነው ነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከእነሱ ስር ደግሞ የሚረዱ የአረጋውያን ልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአእምሮ ህሙማን አሉ። በብዙ ህብረተሰቡ በሚፈልገው ክፍተት ሁሉ ህብረተሰቡንና መንግስት ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበርን በአቅም በፈቀደ እየረዳን ይገኛል። 282 283 አረጋውያንን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻ ብዙ ናቸው። ተማሪዎች በየቀበሌው ነው መቶ አስር ህጻናትን ይረዳል ይሄ አቅም ስለሌለ ግን ያው ሙሉ ምግብን ሁሉ ነገር ሸፍኖ አይደለም። ዲስተንት ሪሌቲቭስ ለፈለጋ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈላጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል። የሁለገኙት የአረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበኩ ስራዎችን የተለማመዱበት ማህበር ነው ብሎ መውሰድ ይቻላል። አሁን የተረዱ ያሉት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። በዚህ ማህበር ጋር ተያይዘ ያሉትን ችግሮች ከሚመለከተው ጋር ጋር ተወያይተን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልጽላችሁ ይፈልጋለሁ። አመሰግናለሁ። ፈለጋ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር ለዘገባው ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። ቤልካሽ ቴክኖሎጂስ መቀመጫውን አዲስ አበባ ላይ ያደረገ የፋይናንስ፣ የጤና ዘርፎችን የሚያግዝ ስራ ፈላጊዎችን የሚደግፉ የእጅ ስልክ አገልግሎቶችን የሚሰጥ ነው። ድርጅቱ የበለጠ የሚታወቀው ሄሎካሽ በተሰኘው አገልግሎቱ ነው። የድርጅቱ ምክትል ኃላፊ አቶ ዘውዱ አሰፋ በዛሬው የሳይንስና ቴክኖሎጂ መሰናዶ እንግዳችን ሆነው ያመሻሉ። ከሀብታሙ ስዩም ጋር ነው የሚያመሹት። ሄሎ ካሽ የተሰኘውን አገልግሎት ይዘት ከሚያብራሩበት ይጀምራሉ። አቶ ዘውዱ ሄሎ ካሽ ማለት የሞባይል ቴክኖሎጂን ተጠቅሞ ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም፣ እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድን ነው? ሄሎ ካሽ ይህንን እኛ የምንሰራው ከፋይናንሻል ኢንስቲቱሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው። ለእነሱ ነው ይህን ፕሮዳክት የምንሰጣቸው። ከገንዘብ ነክ ተቋማት ጋራ ትክክል። እነሱ ደግሞ ይህንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይህንን ፕሮዳክት እያስተዋውቁና እንዲጠቀሙ ያደርጋሉ። ደንበኞቻቸውን በጤና በገበያ ጥናትና በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበረ። እርግጥ ነው፣ ጤናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይህ ሄሎ ዶክተር ማለት እንግዲህ እንደዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይዝ የሚሰጡት ነው ለሰው ማለት ነው። ይሄንንም የሚደረገው ሰዎቹ እንግዲህ ክፍያቸውን እችን አድቫይዙን ለመውሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው። ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰነች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጆብ የሚላል ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀጣሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱን ማረጅስተር አድርጎ ቀጣሪዎቹ ያንን አይተው ዳይሬክትሊ የሚያገኙበትና በአጠቃላይ እነዚህን የሚያገናኙበት ፕላትፎርሞች ናቸው። እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታና የኢንተርኔት ዝርጋታ ውስጥም ንክኪ ያለው ጉዳይ ነው። ኢትዮጵያ ውስጥ ኢትዮጵያ ውስጥም ብቻ አይደለም በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይህን በማከናወን ሂደት ውስጥ ትክክል ነው። የቴልኮ ችግር ይኖራል። ግን ዋናው ምንድን ነው? እኛም እዚህ በቆየኑበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን ምንድን ነው ታስቦ ነው አሁን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት። ትክክል እንዲም ብዙ ኢንተርኔት ጋር እንደምታውቁት አሁን ካቨሬጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ አዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ የእነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው፣ ብዙ ፕሮዳክት የምናወጣው ይህንን ግንዛቤው በመክተት ነው። አድማጮች፣ ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎች እናሰማ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከቱርኩ ፕሬዚደንት ሬጀፕ ተይብ ኤርዶዋን ጋር አንካራ ላይ ከተወያዩ በኋላ ቱርክ ኩርዶቹ ላይ የከፈተችውን ጥቃት የተኩስ አቁም ማቆም ስምምነት ላይ ተደርሷል ብለዋል። የሞዛምቢክ ብሔራዊ የምርጫ ኮሚሽን ቃል አቀባይ ባለስልጣናት የጠቅላላ ምርጫውን ውጤት ከነገ አርብ ጀምሮ መግለጽ ይጀምራሉ ብለዋል ፓውሎ ኪዩኒካ በተጨማሪም ኮሚሽኑ ምርጫውን ከታዘቡ አገር በቀልና ዓለም አቀፍ ታዛቢዎች በሰማው የመጀመሪያ ሪፖርት ተደስቷል ነው ያሉት። ታዛቢዎቹ ምርጫው ጦርነት ይቅርታ፣ ታዛቢዎች ምርጫው ስርዓት ባለው መንገድ የተደራጀ የተፈጸመውም ግልጽና ተአምበ ተአማኒ መንገድ መሆኑን ነው የተናገሩት ብለዋል። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሟን አዘጋጅ በትስታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጆ ይታይና እኔም ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም። በደህና ደሩ፣ በደህና ደሩ።